You're with SBS Radio. ዕድሜው ከ60 በላይ ከሆነና ስር የሰደደ ህመም ካለቦት ምናልባትም ኮቪድ-19 ሰፍኖ ባለበት ወቅት ወደ ህክምና ጣቢያዎች ለመሄድ ያሰጋዎት ይሆናል። ይሁንና አውስትራሊያ ውስጥ የቫይረሱ ተዛማችነት ከየትኛውም የዓለም ክፍል እየቀነሰ በመሆኑ የመስኩ ጠበብት በጤና ጣቢያዎች በአካል ተገኝተው ሕክምናዋን ለመከታተል እንዳይሰጉ ያበረታታሉ። ለ12 ዓመታት ከሳንባ ካንሰር ጋር የኖሩት የ69 ዓመቷ ኤፊ አትኪንሰን ለመደበኛ ወይም የደም ምርመራ መሄዳቸውን አላቋረጡም። በሞናሽ ዩኒቨርሲቲ የኦንኮሎጂ ዳይሬክተር ፕሮፌሰር ኤቫ ሲግሎን በአካል መገኘት ግድ የማይሉ የሕክምና ምክሮች በኮቪድ-19 አስባብ በቴሌሄልስ አማካኝነት ወደ ኦንላይን መዞሩን ይጠቁማሉ። ፕሮፌሰር ሴግሎቭ የሕክምና ኢንዱስትሪው የኮቪድ-19 መዛመትን ለመቀነስ በአውስትሬልያ ድኅረ ኮቪድ-19 የሕክምና አሰራር ላይ ዘላቂ አሻራውን አኑሮ እንደሚያልፍ ያምናሉ። በእድሜ የገፉ ህሙማን ከሐኪሞቻቸው ጋር በቪዲዮ ወይም በስልክ ኮንፈረንስ ለመገናኘት እገዛ እንደሚያሻቸው የሕክምና ባለሙያዎች የተገነዘቡ መሆኑንም ጠቁመዋል። በአስተርጓሚ የመጠቀሙንም ጉዳይ አንስተው ሁሌም አስተርጓሚ እንጠቀማለን። አስተርጓሚውም በቪዲዮ ኮንፈረንስ ይሳተፋል። ያም ማለት የሦስትዮሽ ተሳትፎ ይሆናል። እንዲሁም እንደ አስፈላጊነቱ ሌላ ቦታ ያለ የቤተሰብ አባልም ሊሳተፍ ይችላል። የግድ ከወላጆቻቸው ጋር አንድ ቤት ውስጥ መኖር የለባቸውም። በዚያ አይነት ሁኔታ ሁሉም በቪዲዮ ላይ ሆነው የትርጉም ሥራው ይከናወናል ብለዋል። በሌላም በኩል የአውስትሬሊያ ህክምና ማኅበር የደቡብ አውስትሬሊያ ቅርንጫፍ ፕሬዚደንት ዶክተር ክሪስ ሞይ በጣሙን የተጨናነቀ የስራ ፕሮግራም ስለነበራቸው እስካሁን በቪዲዮ አስተርጓሚ እንዳልተጠቀሙ ገልጠዋል። አረጋውያን፣ የግብረ አካል ጉዳተኞች፣ የባህላዊና ቋንቋዊ ዝንቅ ማኅበረሰብ አባል ህሙማን የቴሌሄልስ ግልጋሎቶችን የመጠቀም ችግሮች እንዳለባቸው የተገነዘቡ መሆኑን ጠቅሰዋል። ይህ መሆኑ በአንድ በኩል የሚያሳዝን ቢሆንም ኮሮና ቫይረስ ዓለምን እጅግ ፈጣን በሆነ መልኩ በመለወጡ የሕክምና ኢንዱስትሪውም በዚያው ፍጥነት ለመለወጥ ግድ ተሰኝቷል ሲሉ የቴክኖሎጂው ለውጥ በተወሰኑ የማኅበረሰብ አካላት ላይ ያሳደራቸውን ተጽዕኖ አመልክተዋል። ዶክተር ሞይ የቴሌሄልስ ተጠቃሚ መጨመርና ጥብቅ የሆነ ማኅበራዊ ርቀት እርምጃዎች የጤና ክሊኒኮችን ቀደም ሲል ከነበረው ይበልጡን የተሻለ እንደሚያደርጋቸውም ይናገራሉ። በሌላ በኩል ህሙማን ለኮሮና ቫይረስ እንጋለጣለን በሚል ስጋት ሳቢያ መደበኛ የሕክምና ቀጠሮቻቸው ላይ አለመገኘት ሐኪሞችን አሳስቧል። የኩዊንስላንድ ፋርማሲ ባለሙያ ኤልሳ ዎንግ ዕድሜያቸው ከሰባ ዓመት በላይ የሆኑና ስር ከሰደደ በሽታ ጋር የሚኖሩ ህሙማን በአውስትሬሊያ ፖስታ ቤት በኩል መድኃኒቶቻቸው ቤታቸው ድረስ በነጻ እንዲላኩላቸው መስፈርቶችን እንደሚያሟሉ ይጠቁማሉ። ወረርሽኙ እንደገባ ገባ ሰሞን የተወሰኑ ሰዎች ቬንቶልን የመሳሰሉ መድኃኒቶችን ገዝተው አጠራቅመዋል። ሆኖም መንግሥት እውነተኛ ለሆኑ ህሙማን ይዳረ ዘንድ የመድኃኒት ክምችቶች ካንድ ወር በላይ እንዳይበልጥ ገደብ ጥሏል። ፋርማሲዎች እንደ ቀድሞው በቬንቶሊን የመሳሰሉ የአስማ መድኃኒቶች ከመደርደሪያ ላይ ሸማቾች እንዳያነሱ የሐኪም ማዘዣ ወይም የአስማ ድርጊት ፕላን መጠየቅ ጀምሯል። ይህንንም አስመልክተው ዎንግ ሲናገሩ ማዘዣው ከሌላቸው ከሐኪማቸው ጋር ስልክ ደውለው ቀጠሮ ማስያዝ ይችላሉ። ሐኪማቸው በፋክስ ለፋርማሲው ይልካል። መድኃኒቶቻቸውንም አንድ የቤተሰብ አባል ወይም ጓደኛቸውን ልከው ሊያስወስዱ ይችላሉ። ሌላው አማራጭ የአውስትሬልያ ጤና ዲፓርትመንት በአውስትሬልያ ፖስታ ቤት በኩል መድኃኒቶችን ወደ ቤት ማድረስ እንዲቻል ሁኔታዎችን አመቻችቷል ብለዋል። ፕሮፌሰር ሴግሎቭ በበኩላቸው ስር የሰደደ ህመም ያላቸው ህሙማን በግል ራስን የመከባከብ መምሪያዎችን እንዲከተሉና ጤናቸውን የሚከታተሉ ባለሙያዎች ዘንድ ስልክ ደውለውም ድጋፍ መጠየቅ እንደሚችሉ አሳስበዋል። በማከልም ህሙማኑ የተለያዩ እንቅስቃሴዎችን በማድረጉ እንዲቀጥሉ ሲያበረታቱ በዘቦታዊ ክብካቤያቸውን መቀጠል ማህበረሰቡ የሚያደርጋቸውን ነገሮች ማድረግ፣ ማህበራዊ ርቀት፣ ቀለብ ሸመታ፣ መድኃኒቶችን ቤታቸው ድረስ እንዲላክላቸው ማስደረግ፣ አካላዊ እንቅስቃሴን አለማቋረጥ የአእምሮ ጤናቸውን ለመጠበቅ ከቤተሰብና ጓደኞች ጋር በስልክና በቪዲዮ መናገር፣ መረጃዎችን ማሰባሰብ፣ ከአካሚዎቻቸው ጋር በተለይ ሊናገሩበት የሚሿቸው ጉዳዮች ላይ መወያየት ኮቪድ-19 ህመም ላይ ምን አይነት ተጽዕኖ ሊያሳድር እንደሚችል ጥሩ ግንዛቤ ለማግኘት በየጊዜው ከሐኪሞ ጋር ሲገናኙ መነጋገር ያሻል፣ በማለት ስር የሰደደ ህመም ያላቸው ህሙማን እንቅስቃሴዎቻቸውን ከማድረግና ስለ ኮቪድ-19 ግንዛቤያቸውን መዳበር እንደሚገባቸው አሳስበዋል። ህመም ከተሰማዎት ሐኪሞ ዘንድ ደውለው ቴሌሄልስ መጠቀም ወይም ባካል ሐኪሞችን ማግኘት ይችሉ እንደሁ ይጠይቁ። ስለ ኮሮና ቫይረስ መረጃ ካሹ የብሔራዊ ኮሮና ቫይረስ የቀጥታ ስልክ መስመርን 0208080 በመደወል በቀን ለ24 ሰዓታት በሳምንት ሰባት ቀናት መረጃዎችን ማግኘት ይችላሉ። ኮሮና ቫይረስ ተከትሎ ባለበት ሁኔታ ስለ አስማ መረጃ ከፈለጉ አስማ ፋውንዴሽን ድረገጽን ይጎብኙ። ኮሮና ቫይረስ ባለበት ሁኔታ ስለ ካንሰር መረጃ ማግኘት ካሻወት የካንሰር ሶሳይቲ ድረገጽን ይጎብኙ። የስኳር ህመምን በተመለከተም ዳያቤትስ አውስትራሊያ ድረገጽን ይጎብኙ። ጭንቀት ካለቦትና ድጋፍ ካስፈለጎት ለ24 ሰዓት እገዛ ወደሚያደርጉት ላይፍላይን በ13 11 14 ወይም ቢዮንድ ብሉ በ1300 22 4636 መደወል ይችላሉ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።